የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ህዳር 10 2016 ዓ ም መሰናዶ ጀመረ። በታንዛኒያው ድርድር ተስፋ ቢያደርጉም በወለጋ ዞኖች የማያባራ ግጭት እንደተቸገሩ ተወላጆቹ ተናገሩ። የሰላም ጉዳይ ስናወራ ለብዙ ሰዎች በአፍ ብቻ የተነገረ ቃላት ሊሆን ይችላል። ነገር ግን ቃላት ብቻ አይደለም። የደረሰበት ሰውና የችግሩ ገፈት ቀማሽ ሆኖ ነው ሰዎች በጣም ይረዳሉ እያስባለሁ። እኔው ራሴ የችግሩ ገፈት ቀማሽ ነኝ። ቤተሰቦችን ወለጋ እጄ ከጠየኳቸው አራት አመት ሆኖኛል በዚህ ጉዳይ ዘገባ ያለን የሰማችኋቸው ቀደም ሲል የሰማነው በአካባቢው ነዋሪ የሆኑ አንድ ግለሰብን ነው። በሌላ በኩል የሀገራዊ ምክክር ኮሚሽኑ ከዲያስፖራ ማህበረሰብ ጋር የመጀመሪያ ውይይት ማድረጉንና ሌሎች ዓለም አቀፍ እንዲሁም የሀገር ውስጥ ዘገባዎችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለው። ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ንጉሱ ታምሩ ስርጭቱን ከስቱዲዮ በማቀናበር ከመላዊ አሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪ አማሪክ የፌስቡክ ገጽና ድረገጽ ላይ በቀጥታ እንድትከታተሉ እየጋብዝን፣ አሁን ከአለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን። በድጋሚ እንደምናመሻችው። ዜናውን የማቅርብላችሁ እንግዲ ነኝ። የአውሮፓ ህብረት እና የአፍሪካ ሀገራት መሪዎች በመዋዕለ ነዋይ ላይ ለመነጋገር በርሊን ላይ ስብሰባ ተቀምጠዋል። በጋዛ በሚገኘው የኢንዶኔዥያ ሆስፒታል ዙሪያ ውጊያ መካሄዱ ተነገረ። እንዲሁም በአብዬ በደረሰ ጥቃት 32 ሰዎች ሞቱ የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የካርቦን መጠን ለመቀነስ የሚረዳውና በታዳሽ የኤሌክትሪክ ኃይልና ውሃ አማካኝነት የሚገኘውን ግሪን ሃይድሮጅን ለማምረት የሚያስፈልገውን መነሻ መዋዕለ ንዋይን በተመለከተ አፍሪካ በጀርመን ላይ እምነቷን መጣል ትችላለች ሲሉ የአገሪቱ ቻንስለር ኦላፍ ሾልዝ ተናግረዋል። ኮምፓክት ዊዝ አፍሪካ በተሰኘው እና በቡድን ሀያ አባል አገራት እና በአፍሪካ መሪዎች መካከል ዛሬ በርሊን ላይ በተከፈተው ጉባኤ ላይ የተናገሩት ኦላፍ ሾልዝ ወደ አየር ከሚለቀቀው የካርቦን መጠን እኩል ንጹሕ ሃይድሮጅን ለማምረት የአውሮፓ ግዙፍ ኢኮኖሚ ከአፍሪካ ከፍተኛ መጠን ያለው ግሪን ሃይድሮጂን መሸመት አለበት ብለዋል። የሃይድሮጂን ምርት ጅማሬው ላይ ትልቅ መዋለ ንዋይ ይሻል ያሉት ሾልዝ በዚህ ረገድ የአፍሪካ አገራት ጀርመንን እንደ አጋር መመልከት ይችላሉ ብለዋል። አረንጓዴ ተነሳሽነት የተሰኘው የአፍሪካና የአውሮፓ ሕብረት እቅድ እስከ እንደ አውሮፓውያን አቆጣጠር 2030 ድረስ አራት ቢሊዮን ዩሮ መዋለ ንዋይ እንደሚያፈስ ሾልዝ አስታውቀዋል። ኮምፓክት ዊዝ አፍሪካ የተሰኘው መድረክ ከስድስት ዓመታት በፊት ጀርመን የቡድን ሀያ ፕሬዚዳንት በነበረችበት ጊዜ የተፈጠረ ሲሆን የኢኮኖሚ ታድሰው በማድረግ ላይ ያተኮሩ አፍሪካ ሀገራት እና ሌሎችም ዓለም አቀፍ አጋሮች የልማት አጀንዳዎችን እንዲያስተባብሩ እና ኢንቨስትመንት እድሎች ላይ እንዲወያዩ የሚያስችል ነው ተብሏል። ኦላፍ ሾልዝ ጉባኤው ከመጀመሩ ቀደም ብሎ ከበርካታ የአፍሪካ አገራት መሪዎች ጋር በተናጠል ተወያይተዋል። ከእነዚህም ውስጥ በጉባኤው ላይ ለመሳተፍ በርሊን የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ይገኙበታል። 13 የአፍሪካ አገራት መሪዎችና በርካታ የአውሮፓ ተቋማትና አገራት መሪዎች በጉባኤው ላይ በመሳተፍ ላይ ናቸው። በሱዳንና በደቡብ ሱዳን ይገባኛል ጥያቄ በሚቀርብባት አብየ ግዛት በተፈጸመ ጥቃት 32 ሰዎች እንደተገደሉ የግዛቲቱ መንግሥት ተወካይ አስታውቀዋል። በሁለቱ አገራት መካከል የምትገኘውና በነዳጅ የበለጸገችው ግዛት መንግሥት ተወካይ ትናንት እሁድ የተፈጸመውን ጥቃት አውግዘዋል። ጥቃቱን የፈጸሙት የደቡብ ሱዳን ሰራዊትን መለዩ የለበሱ ሚሊሻዎች ናቸው ተብሏል። ከጥቃቱ ሰለባዎች ውስጥ በቤታቸው ሳሉ በእሳት ተቃጥለው ሕይወታቸውን ያጡ ሴቶችና ህጻናት እንደሚገኙበትና ከሃያ በላይ ሰዎችም እንደተጎዱ የአብዬ ማስታወቂያ ሚኒስትር እና በግዛቲቱ የደቡብ ሱዳን ተወካይ ባወጡት መግለጫ አስታውቀዋል። አንድ የተመድ ሰላም አስከባሪ ኃይል አባልም ከሟቾቹ አንዱ መሆኑ ታውቋል። በሱዳንና በደቡብ ሱዳን መካከል የምትገኘው አብዬ ደቡብ ሱዳን ነጻነቷን ከተቀዳጀች ጀምሮ በተደጋጋሚ ግጭት ሲስተዋልባት ቆይቷል። በአብዬ አራት ሺህ የተመድ ሰላም አስከባሪ ኃይል ሲገኝ የጸጥታው ምክር ቤት በቅርቡ የስራ ዘመኑን ማራዘሙ ይታወሳል። በሰሜን ጋዛ በሚገኘው የኢንዶኔዥያ ሆስፒታል አካባቢ ውጊያ እንደነበር የአሶሴትድ ፕሬስ ዘገባ ሐማስ የሚያስተዳድረውን የጤና ሚኒስቴር እና አንድ ሰራተኛን ጠቅሶ ዘግቧል። ከባድ መሳሪያ የሆስፒታሉን ሁለተኛ ፎቅ ሲመታ አስራ ሁለት ሰዎች እንደተገደሉ ዘገባው አመልክተዋል። የእስራኤል መከላከያ ኃይል በጉዳዩ ላይ እያለው የለም። የኢንዶኔዥያው የውጭ ጉዳይ ሚኒስትር ሬንቶ ማርሱዲ ጥቃቱን አውግዘው እስራኤልን ተጠያቂ አድርገዋል። የዓለም አቀፍ የሰብአዊ ሕግን የጣሰ ጥቃት እንደሆነም የውጭ ጉዳይ ሚኒስትሩ ጨምረው ገልጸዋል። ይህ በእንዲህ እንዳለ በሺፋ ሆስፒታል ስር የተቆፈረ የምድር ውስጥ መተላለፊያ ነው ያለችውን ምስል እስራኤል ይፋ አድርጋለች። ሐማስ በበኩሉ አስተባብሏል። በጋዛ ሰርጥ ውስጥ በመካሄድ ላይ ባለው ውጊያ አምስት ተጨማሪ ወታደሮች እንደተገደሉባት እስራኤል አስታውቃለች። ግጭቱ ከጀመረ አንስቶ የሞቱትን የእስራኤል ወታደሮች ቁጥር ስልሳ አራት አድርሶታል። በሌላ በኩል ትናንት እሁድ ከሺፋ ሆስፒታል የወጡትና ከጊዜያቸው ቀድሞ የተወለዱ ሀያ ስምንት ሕጻናት ዛሬ ግብፅ ደርሰዋል። ሕጻናቱ ከሆስፒታሉ የማስወጣቱ ስራ እጅግ ከባድና አደገኛ ነበር ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአርጀንቲና የቀድኝ ዘመም ፖለቲከኛው ሃቬር ሚሌ ፕሬዚዳንት ሆኖ መመረጣቸውን ተከትሎ በዋጋ ግሽበት የተመታቸው ሀገር መልካም ለውጥ ታመጣለች የሚል ተስፋን ዜጎቿ ሰንቀዋል ሲል ሮይተርስ ዘግቧል። ሀቬየር 56 በመቶ ድምፅ ሲያገኙ ተቀናቃኛቸውና ግራ ዘመሙ ፖለቲከኛ ሰርጂዮ ማሳ ደግሞ 44 በመቶ ድምፅ አገኝተዋል ተብሏል። በሮይተርስ ቃለ መጠየቅ የተደረገላቸው ድምፅ ሰጪዎች ከማሳ ይልቅ ሚሌ የአገሪቱን የኢኮኖሚ ችግር ይፈታሉ ብለው እንደሚያምኑ ተናግረዋል። ዛሬ ሰኞ በሬዲዮ ቃለ መጠይቅ የሰጡት ሚሌ ቃለ መሐላ ከመፈጸማቸው በፊት ወደ ውጭ ጉዞ በማድረግ መጀመሪያ አሜሪካንን ቀጥሎም እስራኤልን እንደሚጎበኙ አስታውቀዋል። የቀድሞው ፕሬዝደንት ዶናልድ ትራምፕ በእንደ አውሮፓውያን አቆጣጠር 2020 የተደረገውን ምርጫ ውጤት ለመቀልበስ ሞክረዋል በሚል የተመሠረተባቸውን ክስ አስመልክቶ ስለ ጉዳዩ ከፍርድ ቤት ውጪ እንዳይናገሩ ጉዳዩን በሚመለከቱት ዳኛ የተጣለባቸው እገዳ እንዲነሳ ጠበቆቻቸው የይግባኝ ሰሚ ፍርድ ቤትን ጠይቀዋል። የትረምፕ ጠበቆች ዛሬ በፍርድ ቤት እንደተናገሩት እገዳው የፖለቲካ ንግግርን የሚገታ ውሳኔ ነው ብለዋል። የልዩ አቃቤ ሕግ ጠበቆች በበኩላቸው ትረምፕ ከሳሽ ጠበቆችንና ምስክሮችን በተመለከተ ከፍርድ ቤት ውጪ የሚያደርጉት የሚያጠላላ ንግግር ለማስቆም እገዳው አስፈላጊ ነው ብለዋል። ትረምፕ ከፍርድ ቤት ውጪ የሚሰጡት አስተያየት የፍትህ ስርዓቱ ላይ እምነት እንዳይኖር የሚያደርግና ምስክሮችን የሚያሸማቅቅ ነው ሲሉ ከሳሾች ይከራከራሉ። የትረምፕ ጠበቆች በበኩላቸው እገዳው የትረምፕን የመናገር ነጻነት የሚገድብና ኢ ህገ መንግስታዊ ነው ሲሉ ይከራከራሉ። የይግባኝ ፍርድ ቤቱ በጉዳዩ ላይ ዛሬ ውሳኔ እንደማይሰጥ ታውቋል። በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን ዛሬ 81 ዓመታቸውን ሲያከብሩ በመጪው ሐሙስ ከሚታረዱት ተርኪዎች ሁለቱን ምህረት አድርገውላቸዋል። የምስጋና ቀን በመጪው ሐሙስ በአሜሪካና በሌሎች ጥቂት አገራት የሚከበር ሲሆን ለሁለት ተርኪዎች ምህረት ማድረግ አመታዊ ፕሬዚዳንታዊ ልምድ ነው። በዋይት ሀውስ የሚካሄደው አመታዊ ሥነ ሥርዓት በተከታታይ የሚመጡት ገናና፣ አዲስ ዓመት እንዲሁም ሌሎች በዓላትን ማስጀመሪያ ተደርጎ ይቆጠራል። በአሜሪካ ታሪክ ባለረጅም ዕድሜ ፕሬዚደንት የሆኑት የጆ ባይደን ባለቤት ቀዳማዊት እመቤት ጂል ባይደን የባለቤታቸውን ልደት ከማክበራቸው በተጨማሪ ለዋይት ሀውስ የተላከውንና አምስት ነጥብ ስድስት ሜትር ርዝመት ያለውን የገና ዛፍም ተረክበዋል። ለተርኪዎች ምህረት የማድረግ ልምዱ የጀመረው በእንዳ አውሮፓን አቆጣጠር 1947 ሲሆን የተርኪ ገበሬዎችን የሚወክለው ብሔራዊ የተርኪ ፌዴሬሽን ለወቅቱ ፕሬዚዳንት ሃሪ ትሩማን ተርኪዎችን ባቀረበበት ወቅት ነው። ክቡራትና ክቡራን፣ የምሽቱ የዜና ክፍለ ጊዜ በዚሁ ተፈጽሟል። ለቀሪ ፕሮግራሞች ወደ ኤደን መራቸዋሉ። አለም ዙሪያ ለተጠናቀሩት ዜናዎች እንግዲህ ወልዴን አመሰግናለሁ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው የደን ገረማ መሰናዳውን በመምራት ጽሆን ግርማ በዋና አዘጋጅነት ንጉሱ ታምሬ ስርጭቱን በማከናወን አባየ ገበያው የዌብ ና ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አስሸናፊ ና ግርማ ደገፋ ደግሞ የምስልና ድምጽ ቁጥጥሩን እንዲሁም ደግሞ ኤዲቲንጉን በመከታተል አብረናችሁ እናመሻለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በታንዛኒያው ድርድር ተስፋ ቢያደርጉም በወለጋ ዞኖች የማያባራ ግጭት እንደተቸገሩ የአካባቢው ተወላጆች ተናገሩ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በአራቱም የወለጋ ዞኖች ውስጥ የሚደረገው የተኩስ ልውውጥ ለአመታት ቤተሰቦቻቸውን እንዳይጎበኙ እንዳከላከላቸው የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ተናግረዋል። በአራቱም ዞኖች ውስጥ በቀጠለው ጦርነት ሳቢያ የአካባቢው ተወላጆች ወደየቀያቸው ለመሄድ ባለመቻላቸው ለማህበራዊ ችግሮችና ተግዳሮቶች እንደተጋለጡም አመላክተዋል። በተለያዩ የስራ ዘርፎች የተሰማሩ ባለሙያዎችም በጸጥታው ችግር ምክንያት ከቦታ ቦታ ተዘዋውሮ ለመስራት እንደተቸገሩ ነው ያስረዱት። በታንዛኒያ ዳሬ ሰላም እየተካሄደ ያለው ድርድር የግጭት ሁኔታው አብቅቶ ቤተሰባቸውን ለመጠየቅ ያስችላቸው ይሆን ብለው ተስፋ የሚያደርጉ የአካባቢ ተወላጆችም ተስፋ አድርገዋል። ፀሐይ ዳምጠው ተጨማሪ አላት። በኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና የኢትዮጵያ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂ ቡድን ከኢትዮጵያ መንግስት የጸጥታ ኃይሎች ጋር ኦሮሚያ ክልል ውስጥ ውጊያ ማድረግ ከጀመረ ከአምስት ዓመት በላይ ተቋጥሯል። ታጣቂ ቡድኑ በተለያዩ ጊዜያት ማስተባበያ ብሰጥም በክልሉ የሚገኙ ሲቪሊያን ላይ ጥቃት በማድረስና ከነዋሪዎችም ሆነ ከዓለም አቀፍ የሰብአዊ መብት ተማጓጅ ድርጅቶችም ወቀሳ ሲቀርብበት ቆይቷል። በሌላ በኩል ታጣቂ ቡድንና የመንግስት የጸጥታ ኃይ ች የሚያደርጉት የተኩስ ልውውጥ ከቀጠለባቸው አካባቢዎች አራቱ የወለጋ ዞኖች ተጠቃሽ ናቸው። የዚህ አካባቢ ተወላጆች በአካባቢው ሰላም ባለመኖሩ ምክንያት ቤተሰቦቻቸውን ከጎበኙ አመታት መቆጠሩን ይናገራሉ። በተለይ በአዲስ አበባ ነዋሪ የሆኑ የአካባቢው ተወላጆች የሰላም አለመኖር ወደ ቤተሰቦቻቸው ለመሄድ እንቅፋት እንደፈጠረባቸውና ና ለማህበራዊ ቀውስ እንዳጋለጣቸው ለአሜሪካ ድምፅ ተናግረዋል። ወጣት ናትናኤል ታሪኩ ካነጋገርናቸው ሰዎች አንዱ ነው። የሰላም ጉዳይ ስናወራ ለብዙ ሰዎች በአፍ ብቻ የተነገረ ቃላት ሊሆን ይችላል። ነገር ግን ቃላት ብቻ አይደለም። የደረሰበት ሰውና የችግሩ ገፈት ቀማሽ ሆን ነው ሰዎች በጣም ይረዳሉ ብዬ አስባለሁ። እኔው ራሴ የችግሩ ገፈት ቀማሽ ነኝ። ቤተሰቦችን ወለጋ እጄ ከጠየኳቸው አራት ዓመት ሆኖኛል። ደስታም ሆነ ሀዘን ባለንበት ነው የሚነገረን። ቀየው፣ ቤተሰብ፣ ዘመድ አዝማድ ይናፍቀኛል። ግን ሰላም የለም እንዴት አድርገ ልሄድ? ቤተሰቦችም ስጋት ስላለባቸው እንዳትመጣ ይሉኛል። ወጣት በቂላ ሸንኮራ በበኩሉ በሰላም እጦት ምክንያት ወጣቶች ከቀያቸው ተፈናቅለውና ና ስራ አጥ ሆኖ ለችግር መጋለጣቸውን ይናገራል። በጣም ከፍተኛ የተፈጥሮ ሀብት አለን። መስራት የሚችል ወጣት ኃይልም አለን። ወጣቶች ሰርቶ ለመለወጥ ጉጉትና ፍላጎት አላቸው። ነገር ግን ሰላም ስለሌለ በርካታ ወጣቶች ኦሮሚያ ውስጥ ሁሉም አካባቢ ተንቀሳቅሰው መስራት ባለመቻላቸው ወደ ትላልቅ ከተሞች ተፈናቅለው ስራ አጥተዋል። በተለይ ወለጋ አካባቢ በግል ስራ የተሰማሩም ሆነ ተምረው የተለያዩ የስራ ዘርፍ ላይ የተሰማሩ ጥለው ነው ወደየከተማው የሄዱት በትናንሽ የወረዳ ከተሞችና የገጠር ከተማ ላይ ወጣት ማየት ብርቅ የሆነበት ጊዜ ላይ ነው የደረስ ነው። ለአደራዳሪዎቹ ቅርበት ያላቸው ምንጮች እንደገለጹት ከሆነ በታንዛኒያ ዳረ ሰላም ካለፈው ጥቅምት 27 ቀን 2016 ዓ ም ጀምሮ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ያለው ሁለተኛ ዙር ድርድር አዎንታዊ ለውጦችን ማሳየት ጀምረዋል። ሁለቱም ወገኖች ግምት የሚሰጣቸው ተጨባጭ ጉዳዮችን ለመፍታት ወደ መነጋገር ተሸጋግሯል ሲሉ እኚሁ ምንጮች ለአሜሪካ ድምጽ ጠቁመዋል። ከዚህ አስተያየት በኋላም ድርድሩ በቀጠሉ እየተገለጸ ሲሆን በምን ደረጃ ላይ እንደ ሚገኝ ግን ተጨማሪ መረጃዎች አልወጡም። የአሜሪካ ድምጽ ያነጋገራቸው የአራቱ የወለጋ ዞኖች ተወላጆች ድርድሩ በስምምነት እንዲጠናቀቅ በጉጉት እየጠበቁ መሆኑን ገልጸዋል። ወጣት ፈበን ጌታሁን ይህንን ስሜት ካንጸባረቁት አንዷ ናት። ለማን ብዙ ችግሮች ተስተናግደዋል። ትምህርት የለም። የሕክምና ተቋማት በአግባቡ አገልግሎት እየሰጡ አይደለም። ትራንስፖርት የለም። አሁን እዚህ አዲስ አበባ አካባቢ ላለ ሰው የምንለው ነገር እውነት አይመስለውም። ግን በቦታው ያለና ቤተሰብ እዛ አካባቢ ያለው ሰው ይረዳል። አቶ መገርሳ ለታ የከተማ ፕላን ባለሙያ ናቸው። ከዓመታት በፊት እንደ ልባቸው ከአንድ አካባቢ ወደ አንድ አካባቢ ከሙያ አጋሮቻቸው ጋር ተዘዋብሮ ሲሰሩ እንደነበር ይናገራሉ። እኔ የተወለድኩት ወለጋ ነው። ወደ ቤተሰቦቼ ከሄድኩኝ አምስት ዓመት ሊሆነኝ ነው ምክንያቱም ሰላም ስለሌለ ያው የከተማ ፕላን ባለሙያ በመሆነ ብዙ ከተሞች እዞራለሁ። የኛ ድርጅት በጨረታ ነው ስራውን የሚሰራው እናም የማንደርሰው ክልልም ሆነ ከተማ የለም። ለምሳሌ ትግራይ ክልል ፕላን የምንሰራላቸው አምስት ከተሞች ነበሩ፣ ነገር ግን በጦርነቱ ምክንያት አልተሳካም። በኦሮሚያ ክልል ልንሰራላቸው የነበሩ ነቀምቴ፣ ደምቢዶሎና ግንቢ ይገኙበታል። ያው የተረጋጋ ነገር ስለሌለ ቀርተዋል። እኛ በስራው አለመሳካት ምክንያት ብዙ ችግር ደርሶብናል። በኢኮኖሚም ብዙ ተጽዕኖ አለው። ሁሉም አስተያየት ሰጪዎች ታንዛኒያ ላይ እየተካሄደ ያለው ድርድር ወለጋ ውስጥ ያለውን አለመረጋጋት እንዲያበቃ ሊያደርግ ይችላል የሚል ተስፋ እንደፈጠረባቸው በሰጡን አስተያየት ነግረውናል። ለአሜሪካ ድምፅ ሀይድ አምጠው ከአዲስ አበባ ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላቸው የሰኞ ምሽት መሰናደው ይቀጥላል። ለምሽቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔ መጽሔት ይቀጥላል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ከሚገኘው የዲያስፖራ አባላት ጋር የመጀመሪያውን ውይይቱን አደረገ። የዲያስፖራ አባላቱ የኢትዮጵያን አንድነት ለማምጣት ከኮሚሽኑ ጋራ አብሮ መስራት አስፈላጊ መሆኑን ገልጸው ተቋሙም ኃላፊነቱን ለመወጣት ከመንግስት ተጽዕኖ ነጻና ገለልተኛ ሆኖ እንዲንቀሳቀስ ጠይቀዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያ በበኩላቸው ኮሚሽኑ ስራውን በነፃነት የሚያከናውን ገለልተኛ ተቋም መሆኑን ተናግረዋል። በምክክር ሂደቱ ሁሉም የማህበረሰብ ክፍሎች እንደሚሳተፉ ዋና ኮሚሽነሩ ገልጸው በየአካባቢው ያለው የታጠቁ ሀይሎችም ጥያቄያቸውን ለኮሚሽኑ እንዲያቀርቡ እያበረታታ ነው ሲሉ ተናግረዋል። ከዲያስፖራ ማህበረሰብ የምክክር ልምድ መቅሰም እንደሚያስፈልጉ የጠቀሱት ዋና ኮሚሽነሩ በውጭ የሚኖሩ ኢትዮጵያውያንም የምክክር ሂደቱ አካል እንደሚሆኑ አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። የኢትዮጵያ ሀገራዊ የምክክር ኮሚሽን ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ ም በኢትዮጵያ ከሚገኙ የዳያስፖራ ማህበረሰብ አባላት ጋር የመጀመሪያ ውይይቱን ያካሄደ ሲሆን እስካሁን በልዩ ልዩ የሀገሪቱ ክልሎች መሰሉ ውይይቶችን ሲያደርግ እንደቆየና በዋናው ጉባኤ ላይ የሚሳተፉ ተወካዮች ልየታም እንደጀመረ አስታውቀዋል። በውይይት መድረኩ ላይ ንግግር ያሰሙት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የዳያስፖራው ማህበረሰብ የምክክርን ጥቅምና ልምድ እንደሚያውቅ ጠቅሰው ከማህበረሰቡ ጋር የሚደረገው ውይይት በውጭ ሀገራትም እንደሚቀጥል ጠቁመዋል። የተለያዩ ሀገር ክፍሎች ያሉትን ኢትዮጵያውያን የምናሳተፍበትን ሜካኒዝም እየፈጠር ያለ ነው። እስካሁንም ድረስ በበይነበረብ አማካይነት ቨርቹዋል በሚባለው የተወሰኑ ሙከራዎች ተደርገዋል። ግን እነኛ ሙከራዎች በሚገባ ቀጥለው በኋላ ላይ ደግሞ ፊት ለፊት በሚደረገው ሂደት ውስጥ ምን ያህል ተሳትፎ ሊያደርጉ እንደሚችሉ የእናንተን ሀሳብ ለማግኘት ነው። ከምክክር ኮሚሽኑ ጋር በመተባበር የውይይት መድረኩን ያዘጋጀው የአዲስ አበባ ዳያስፖራ ማህበር የቦርድ አባል ካፒቴን ሰለሞን ግዛው በበኩላቸው ለኮሚሽኑ ዓላማ መሳካት የዳያስፖራው ማህበረሰብ ተሳትፎ እንደሚያስፈልግ አስገንዝበዋል። የሀገራዊ ምክክር ኮሚሽኑ እስካሁን ያለፈበትን ልፋትና ጥረት ግንዛቤ ውስጥ በማስገባትና እየሰሩት ያሉት ስራ ለሀገራችን ወሳኝነት ስላለው ለስራቸው መሳካት ሁላችንም በሚቻለን ሁሉ አብረናቸው እንድንቆም በታላቅ ትህትናና የሀገር ፍቅር ልናሳስባችሁ እንወዳለን። በዋና ዋና ጉዳዮች ላይ ሀገራዊ መግባባት ለመፍጠር እንደተቋቋመ ያወሳው ኮሚሽኑ ወደፊት በሚጠበቀው ሀገራዊ ጉባኤ የሀገሪቱን ችግሮች ለይቶ ከነመፍትሄያቸው ለመንግስት እንደሚያቀርብ በውይይቱ ላይ ተመልክቷል። ለዚህም ወሳኝ የሚባሉትን ሀገራዊ አጀንዳዎች በጥናት በውይይትና በሌሎችም መንገዶች እየለየ እንደሚገኝ የኮሚሽኑ ኃላፊዎች አስረድተዋል። ለአሜሪካ ድምፅ አስተያየት የሰጡ የውይይቱ ተሳታፊዎች በበኩላቸው ኮሚሽኑ የሀገሪቱን ችግሮች ለመፍታት የሚያግዙ ስራዎችን ለማከናወን ይችል ዘንድ ከመንግሥት ተጽዕኖ ነፃ መሆን እንደሚኖርበት አመልክተዋል። አቶ ፋኑኤል ጌታሁን ከነዚህ አንዱ ናቸው። ምንም አይነት የመንግሥት ጫና ወይም ደግሞ የሌሎች አጠቃላይ በኃላፊነት ላይ ያሉ ሰዎች ጫና እስከሌለ ድረስ ሲናገሩ እንደሰማነ ከዋናው ኮሚሽነር አንስቶ እስከ ሌሎቹ ኮሚሽነሮች ትልቅ ተስፋ ነው የማደርገው። ኢትዮጵያ አሁን የገባችበትን አጠቃላይ ችግር ወደ አንድ አምጥቶ በምክር ትልቅ ስራ ይሰራል ብለን ነው የምንጠብቀው። ሌላው የዳያስፖራ ማህበረሰብ አባል ኡስታዝ ጀማል በሽር ኮሚሽኑ የተቋቋመለትን ዓላማ እንዲያሳካ አካታችና አሳታፊ ሊሆን እንደሚገባው መክረዋል። ነፃ ገለልተኛና የሁሉንም ህብረተሰቦች ሀሳብ አካቶ የምክክሩ አካል አድርጎ ጉዳዩን በደንብ አብላልቶ ተግባራዊ የሚሆንበትና አሁን ካለችበት የሀገራችን ልክ ያልሆነ ሂደት ወደ ተሻለ ሊያመጣት የሚችልበትን አካሄድ እንዲሄድ ነው የሚፈለጉት። ሌላው የሀገራችን አሁን ራሱ የጸጥታው ሁኔታ በአንዳንድ አካባቢዎች ላይ በተለይ እነሱንስ አካቷል ወይ የሚል ስጋት አለኝ። በሀሳብ የተለዩንም ሌላው ቀርቶ ነፍጥ ያነሱንም ሳይቀር የእነሱንም ሀሳብ ማካተት ስላለበት ማለት ነው። ከህብረተሰቡ እንዲህ አይነት ስጋት እንደሚነሳ የተናገሩት የኮሚሽኑ ኃላፊዎች በበኩላቸው እኛ የህዝብ እንጂ የመንግስት ኮሚሽነሮች አይደለንም ሲሉ ጥርጣሬውን ተከላክለዋል። ተቋሙ ገለልተኛ ስለመሆኑም ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አጽንኦት ሰጥተዋል። ተጠሪነታችን ለህዝብ ተወካዮች ምክር ቤት ስለሆነ የምንሰራቸውን ስራዎች በየጊዜው እናቀርባለን በዚያው ደግሞ ለተለያዩ የመንግስታዊ አካላት ስራዎቻችንን የደረስንበትን እያቀረብን ያለ ነው። ስለዚህ ለመንግስት ስናቀርብ ለመንግስት ተጠሪ ስለሆን ሳይሆን መንግስት በተለይ ላይን ሚኒስትሪስ ማወቅ ስላለባቸው። የኮሚሽኑ ስራ ውጤታማ እንዲሆን የሚመለከታቸው አካላት በሀገራዊ ምክክር ሂደቱ መሳተፍ ይኖርባቸዋል ያሉት ዋና ኮሚሽነሩ መሰረታዊ በሆኑና የሀገሪቱን ቀጣይነት በሚወስኑ የማንነት፣ ራስን በራስ የማስተዳደር፣ የመሬት ይገባኛል፣ የሕገ መንግስትና የባንዴራ ጉዳዮች እንደዚሁም በሌሎችም ጥያቄዎች ላይ ተቀራርበው መወያየት እንደሚገባ አስገንዝበዋል። ትጥቃዊ ትግል እያደረጉ ያሉ ኃይሎችም ለዚህ የዳረጓቸውን ጥያቄዎች ለኮሚሽኑ እንዲያቀርቡ እያበረታቱ እንደሚገኙ ዋና ኮሚሽነሩ አክለው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የመቀለ ዩኒቨርሲቲ የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ የተካሄደው ጦርነት በሰላም ስምምነት ከቆመ በኋላ የመጀመሪያ የሆነውን የተማሪዎች ምረቃ ስነስርዓት ባለፈው ሳምንት ቅዳሜ ዕለት አከናውኗል። ዩኒቨርሲቲው በዕለቱ ከመጀመሪያ ዲግሪ እስከ ድህረ ምረቃ ሶስተኛ ዲግሪ ድረስ ትምህርታቸውን በተለያዩ መስኮች የተከታተሉ ከ200 በላይ ተማሪዎቹን አስመርቋል። ከሶስት ዓመታት በፊት በ2013 ዓ ም መመረቅ ይገባቸው የነበሩ ተማሪዎች በተካተቱበት በዚሁ የምረቃ መርሃ የውሃ ግብር ላይ ለአሜሪካ ድምጽ አስተያየታቸውን የሰጡ ምሩቃን በአስከፊ ጦርነት ወጥተው ለዚህ ቀን በመብቃታቸው ከፍ ያለ ደስታ እንደተሰማቸው ተናግረዋል። ሙልጌታ አጽባ ተመራቂዎቹን አነጋግሮ ስላሳለፉት ሕይወት እንዲሁም ደግሞ ስለ መጪ ተስፋቸው አነጋግሯቸዋል። ያጠናቀረው ዘገባ ይቀጥላል። የመቀለ ዩኒቨርሲቲ ባለፈው ሳምንት ቅዳሜ ህዳር ስምንት ቀን 2016 ዓ ምት በመቀለ የሰማዕታት ሐውልት አዳራሽ ከአንደኛ እስከ ድኅረ መረቃ ሶስተኛ ዲግሪ ድረስ በልዩ ልዩ የትምህርት መስኮች ያስተማራቸውን 2035 ተማሪዎቹን አስመርቋል። ጦርነቱ በሰላም ስምምነት ከተቋጨ በኋላ ዩኒቨርሲቲው ለ29ኛ ጊዜ ባከናወነው በዚሁ የምርቃት ስነ ስርዓት ያስመረቃቸው ተማሪዎቹ ከሶስት ዓመታት በፊት በ2013 ዓ ምት መመረቅ የሚገባቸው እንደነበሩ በስነ ስርአቱ ወቅት ተገልጿል በኤሌክትሪካል ኢንጂነሪንግ ትምህርቷን ያጠናቀቀችው ዙፋን ወሰን ሰገድ ከእለቱ ተመራቂዎች አንዷ ናት በአምስት አመት መመረቅ ሲኖርብኝ በስምንተኛ አመታችን ነው እየተመረቀ ያለ ነው አሁን እና ብዙ ችግር ደርሶብናል ጊዜያችንን መሆን ባለብን ጊዜ ላይ አልሆንበትም እና እሱ ነገር ተጽዕኖ አለብን። ትግራይ ውስጥ ነው ያሳልፍኩት ህይወትህን ማውጣት የምትችልበት ሲዌሽን ነበረ በእድል ሆኖ ነው ከኛ እንደዚህ ተርፈን ለእንደዚህ ቀን የበቃ ነው። ክልሉን መነሻ አድርጎ ለሁለት ዓመታት በተካሄደው ጦርነት ወቅት የአሳለፈቻቸውን ችግሮች ተቋቁሞ በስነ ልቦና ራሷን ለትምህርት ዝግጁ በማድረግ ለመመረቅ እንደ በቃች ዙፋን ትገልጻለች። ከባድ ቢሆንም ግን የግድ ላይፍህን ማስቀጠል ስላለብን ያው ግድ ተጠርተን ያው ገባ ነው። ደግግ ጓደኞች የቶች የምናምን ብዙ አሉ። ከኔ ጎን ቁጭ ብለው ሲማሪ የነበሩ ጓደኞችና እነሱ አሁን የሉም በጣም የሚያሀዝም፣ ጊዜ የሚያስጠላ ጊዜ ነበረ። ያ በተመረኩበት ዘርፍ ስራ ለመስራት ተስፋ አደርጋለሁ። ሁሉም በየአቅሙ ማድረግ የሚጠበቅበትን ነገር ማድረግ አለበት። በጦርነት ወቅት ከትግራይ ኃይሎች ጎን ተሰልፎ ሲዋጋ እንደነበረ እና በግራ እግሩ ላይ ጉዳት የደረሰበት ኃይለ ገብርኤል ገብረ መድህን ሌላው የዕለቱ ተመራቂ ነው። በጦርነቱ ግራ እግሬ ላይ ተመትቼ አሁንም ሕክምናዬን እየተከታተልኩ ነው። የትግራይ ሕዝብ ካለፈበት መከራ አንጻር እኔ ከነ ጉዳቴ ወደ አቋረጥኩት ትምህርቴ ለመመለስ አልከበደኝም። ብዙ ችግር ተቋቁሞ ማለፍን ተላምጃለሁ። ትምህርቴን በተሻለ ሁኔታ አጥንቻለሁ። ሰላም ሆኖ ትምህርት መጀመሩ ለቀጣዩ ትውልድ ጥሩ ዕድልን ፈጥሯል። ምረቃው እየተካሄደ ያለው ብዙ ጓዶቼን ባጣሁበት ሁኔታ በመሆኑ ደስታዬም ግማሽ ነው። ተመራቂው ኃይለ ገብርኤል ቀሪ ሕክምናውን በሚገባ ተከታትሎ በቀጣይ በሚሰማራበት የመምህርነት ሙያ የተሻሉ ተማሪዎችን ለማፍራት እንደሚጥር አመልክቷል። ለመመረቅም የበቃ ነው ሰላም በመስፈኑ ነውና ሰላሙ ሙሉ ሊሆን ይገባል ሲልም አክሏል። ሰላም ተጀሚር ነው ፖለቲካዊ ድርድር። ስለዚህ ንሱ ጠንክር እንቀጽል። በፖለቲካዊ ድርድር ሰላም እየመጣ ነው። ይሁንና ሙሉ ስላልሆነ መጠናከር ይኖርበታል። በህዝባችን ውስጥ ችግር አለ። በረሃብ የሚሞት የተፈናቀለም ህዝብ አለ። መጪው ጊዜ ሰላሙ ሙሉ የሚሆንበትና የተፈናቀለው ወደ ቀዬው የሚመለስበት እንዲሆን እመኛለሁ። ቤቴልሔም ወርቀ ልዑል የተባለች ሌላዋ ተመራቂ ተማሪም ከእርሷ ጋር መመረቅ የሚገባቸውና በጦርነቱ ጊዜ ህይወታቸው ያለፈ ተማሪዎች ጓደኞቿ እንደነበሩ ትናገራለች። ጦርነቱም ከዕድሜ ዘመኔም ላይ ሶስት ዓመታት አክስሮኛል ስትል ቁጭቷን ትገልጻለች። ሁለት ሺ ዘጠኝ መቀሌ ዩኒቨርስቲ ተቀላቀል፣ ሁለት ሺ አስራ ሶስት ግራጁዌት ማድረግ ነበረብኝ።

ሶስት ዓመት ከስረናል። አጉል ዕድሜ ነው። በዛ ላይ በሴትነት ሲሆን ከባድ ነው። አብዛኞች ሴቶች ትምህርተው አቋርጠው ወደ ትዳር ምናምን ነው ያመሩት፣ እና ከባድ ነው። ሶስት ዓመት ከባድ ነበር። ሕይወታችን ለመትረፍ ብቻ ነበር የምናስበው እንጂ ለትምህርት ያን ያን ለንተማ አልነበረንም። ይጀመራል ብለን የምናስብ ተማሪዎችም አልነበረም። እና መጀመሩ በጣም አሪፍ ነው። ዋናው ነገር በሕይወታችን መትረፋችን ብቻ ነው። ስ እንዳንድ ተማሪዎች በጦርነት ምክንያት በሕይወት የሉ እኛ ጋር ቢመረቁ ደስ ይለን ነበር። ከመቀሌ ዩኒቨርሲቲ በተመረቀችበት የሲቪል ኢንጂነሪንግ ሙያ ተሰማርታ ለመስራት እንደምትሻም ቤቴልሄም አያይዛ ገልጻለች። አማኑኤል ካህሳይ የተባለ ሌላ ተመራቂ ደግሞ እኔ አሁን የ2009 ባች ነኝ። 2013 ግራጁዌት ማድረግ ነበር ግን አሁን ግራጁዌት ያደርኩበት በጦርነቱ ምክንያት ሶስት ዓመት ላጋርግ ያለው 2016 ነው የተመረቁት ያሉትና ይህ ጦርነት ህይወት ሊሆን ይችላል ላይፍ ሊሆን ይችላል። ብዙ ነገር ችግር ገጥሞኛል። ሶስት አመት ማለት ቀላል አይደለም። በአመት ብዙ ነገር ትምህርትም ሊሆን ይችላል የስራው ለካም ሊስተካከል የነበረበት ጉዳይ ነበርና ብዙ ችግር ገጥሟል። ማለት የመቀለ ዩኒቨርሲቲ የሰሜን ኢትዮጵያው ጦርነት በተጀመረ በሁለተኛው ወር ማለትም በ2013 ዓ.ም ተምረት ታሳስ ወር ላይ ተማሪዎችን አስመርቆ እንደነበር ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም መምህራን ስራ በማቆማቸው ጠንባሮ ልዩ ወረዳ ትምህርት እንዳልተጀመረ ተገለጸ። በማዕከላዊ ኢትዮጵያ ክልል ጠንባሮ ልዩ ወረዳ ለተከታታይ ሶስት ወራት ደሞዝ ያልተከፈላቸው መምህራን ስራ እንዳቆሙና የዘመኑ የመማር ማስተማር ሂደትም እስካሁን ድረስ እንዳልተጀመረ መምህራንና ወላጆች ለአሜሪካ ድምጽ በስልክ ተናግረዋል። የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ በፈቃዱ ችግሩ በሌሎችም አካባቢዎች መኖሩናም ነው፣ በበጀት እጥረትና በተያያዥ ምክንያቶች የተፈጠረ ነው ሲሉ ተናግረዋል። ለመፍትሔውም ከዞኖቹ የስራ ኃላፊዎች ጋራ እየመከሩ እንደሆነ ነው ያስታወቁት። ጠንባሮ ልዩ ወረዳ ወላጆችና ተማሪዎች ደግሞ በልዩ ወረዳው ተማሪዎች ከትምህርት ገበታ ውጪ እንደሆኑና በትምህርታቸው ወደ ኋላ እየቀሩ ናቸው ሲሉ ቅሬታቸውን አሰምተዋል። በሌላ በኩል የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲ ባለፈው ሳምንት ለአሜሪካ ድምጽ በሰጡት ቃል መምህራን ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥም ጠይቋል። ዮናታን ዘብዴዎስ ዝርዝር ዘገባ አለው። በማዕከላዊ ኢትዮጵያ ክልል በጣምባሮ ልዩ ወረዳ ነዋሪና መምህር እንደሆኑ የገለጹና ለዳይነታቸው ስለሚሰጉ ስማቸውን ያልጠቀሱ አስተያየት ሰጭም ደሞዛቸው በወቅቱ እንዳልተከፈላቸውና በዚህም ምክንያት ስራ እንዳቆሙ ለአሜሪካ ድምጽ ተናግሯል። ትምህርት ያልጀመረበት ምክንያት በእርግጥ እስካሁን ድረስ የሶስት ወር ደሞዝ አላገኘንም። መምህራን ኑሮ አቅቷቸው አልጋቸውን፣ ንብረታቸውን፣ ሞባይላቸውን፣ ሱሪያቸውን እየሸጡ ነው ያሉት። ትምህርት እስካሁን ድረስ ያልጀመረበት ዋነኛው ምክንያት የደሞዝ አለመከፈል፣ ደሞዙ ሊከፈል ያልቻለው ደግሞ እዚህ ጋር መምራት ያልቻ አልቻሉም ወረዳ ውስጥ ያሉ አስተባባሪዎች ደሞዝ ይላካል። ከክልል የሚላከውን ገንዘብ በውሎ አበል ያወጡታል፣ በአንድ ቀን እና እንደዚህ እያደረጉ እኛ ችግር ውስጥ አስገብተውናል። ተማሪ ወላጆች፣ ብዙ ሺ የሚቆጠሩ ህጻናትም ጭምር ቤት ናቸው። ተማሪ ደግሞ ወደ ተለያዩ ሱስ፣ አላስፈላጊ፣ ጫት፣ ሌላ ሀገር በተለይ እዚህ አካባቢ የተለመደው ወደ ስደት፣ ተለያዩ ሀገሮች እየሄዱ ናቸው። እኔም መምህር በመሆኔ በጣም ችግር ለኝ ያለውት የሚባላ የሚቀመት ነገር የለም። መተዳደሪያ ያደረግነው ሌላ ነገር ትርፍ ስራ የለንም። በተመሳሳይ ስጋት ማንነታቸውን ከመግለጽ ተቆጠቡ። ሌላው መምህርም አስተያየታቸውና ቅሬታቸውን ገልጸዋል። መሰረታዊ የደመወዝ ችግር ነው እንግዲህ ከትምህርቱ በተለይ ከትምህርቱ ጋር ተያይዞ ያለው ሌሎች ተጓዳኝ የልማት ችግሮች ከዚህ ከፖለቲካዊ ምላሽ ከሚፈልጉ ጥያቄዎችም ጋር ከሌሎች ከሌሎች ጋር ተያይዞ ሌሎች ችግሮች አብረው በውስጡ ቢኖሩም፣ ግን አሁን በዋናነት ስራው እንዲስተጓጉ እያደረገ ያለው ደሞዝ ነው። የልዩ ወረዳው ትምህርት ቤቶች ተማሪዎች በበኩላቸው መስከረም እንደጠባ ወደ ትምህርት ቤት መግባት እንደነበረባቸው አስታውሰው አሁን ግን ወደ ትምህርት ማንነታቸው ሳይመለሱ ከሁለት ወራት በላይ የትምህርት ጊዜ እንደባከነባቸው ጠቅሰው ቅሬታቸውን ገልጿል። አስተያየት ከሰጡን ተማሪዎች ውስጥ በብዙ ነገር ወደኋላ ቀርተናል የሚለው ተክሎ ታደሰም ከትምህርት ገበታ እንዲርቁ መደረጋቸው ክፉኛ የመበደል ስሜት እንዳሳደረባቸው ይናገራል። ያው የአርሶ አደር ልጆች ነን ወላጆቻችን ቤት ላይ እስካሁን ቤት ነው ያለ ነው ው

ወዲህ ትምህርት ባለው ነገር ተጀምረው አያውቅም። ልጆች ትምህርት ቤት ሄደውም አያቁም። ከዛ ቀጥታ ወደ ጉልበት ስራና ሌላ ሌላ ሀገር እየሄዱ ነው ያሉት። ስለዚህ በዚህ ምክንያት ለማምራንም ደሞዝ አልተከፈለም። በዚህ ምክንያት እንግዲህ ያው ተማሪም ባገር እንዳለ አይታወቅም። እግ አሉ ማለት አይቻልም። ብዙ ተማሪዎቹ ለስደት ለጉልበት ብዙ አዛብ ናም እየተጋለጡ ስለሆነ ትምህርት እስከ ዛሬ ተጀምሮ አይታወቅም። እንደ ጣምባሮ ልዩ ወረዳ የተውዱ ነው ሳይማሩ። እንግዲህ አንድና አንድ ስቴል ትምህርት አልተጀመረ ማለት ከባድ ነው። እንግዲህ ያው ትውልዱ ወደ ወደ ጨለማ እየደ ነው ማለት ነው። ትምህርት ስላልተጀመረ ማህበረሰቡም እንግዲህ ያው ምንም ማድረግ አይችልም። እንግዲህ ያው ደሞዝ ካልተከፈለ አንዱ አንዱ ደግሞ ክላስ ግቢባ ማለትም ያው ከባድ ነው፣ እርስዎም ያውቃሉ። በዚህ ምክንያት እንግዲህ ያው መፍትሄ አቅጣጫ የሚሰጠን ሰው የለም። እንግዲህ ያው ተማሪም ወደ ጨለማ እየደ ስለሆነ ዞር ብሎ የምጠይቅም ከፊት ያለው አመራሮችም ብሉ። ስለዚህ በዚህ ምክንያት እንግዲህ ያው ወረዳው በችግር ውስጥ እንዳለ ነው። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አንቴነ ፍቃዱም በደሞዝ አለመከፈል የተነሳ የጣንባሮ ልዩ ወረዳን ጨምሮ እንደ ሀዲያ ዞን ባሉ ሌሎችም አካባቢዎች የዘመ የመማር ማስተማር ሂደት እንደተቋረጠ አምነዋል። የችግሩ መንስኤ የበጀት እጥረትና ተያያዥ ምክንያቶች እንደሆኑም አስረድተዋል። አቶ አንቴና አያይዞም ችግሩን ለመፍታት ጥረት እየተደረገ ነው ብለዋል። ነው የገቢ ማመንጨት አቅም ነው። ያን በአግባቡ ደግሞ አጠቃላይ በመሰረታዊነት የበጀት ጥረት ነሐሴ መስከረምና ጥቅምት ነው ብዙ ጊዜ አልተከፈለን የሚሉት እና አዲስ አመት ነው እንዴት በጀት ተከሰተ የቆየ ነገር አለ በነገራችን ላይ ማዳበሪያ እዳ አለ እና ማዳበሪያ እዳ የዛሬ አምስት ሰባት አመት ስምንት አመት የነበረ እዳ ነው እና ያ እዳ ሲቆረጥ በየጊዜው ደግሞ የበጀት ጥረት ሲገጥም የካሽ ጥረት ሲገጥም ወረዳዎቹ ይበደራሉ ሲበደሩ ሲበደሩ ያ ብድር ያው እየጠቀማቸው ይመጣል ማለት ነው እና እሱን ዛሬ ደግሞ ያ ውድር ከፍ እያደኝ መጣ። የጠንባሮ ልዩ ወረዳ ማዕከላዊ ኢትዮጵያ ክልል ባለፈ ነሐሴ 13 ቀን 2015 ዓ ምት ከተቋቋመ በኋላ ከከንባታ ጠንባሮ ዞን ተነጥሎ ለብቻው ተደራጅ አዲስ ልዩ ወረዳ ነው። የልዩ ወረዳው አስተዳደርና የትምህርት ጽህፈት ቤት ኃላፊዎችን በጉዳዩ ላይ መረጃና አስተያየት እንዲሰጡን ለመጠየቅ ብንሻም ልናገኛቸው አልቻልንም። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲም ለአሜሪካ ድምጽ በሰጡት ቃለ ለመጠየቅ ለወራት ደሞዝ ያልተከፈላቸው መምህራን ያቀረቡትን ቅሬታ ማህበሩ ተቀብሎ ለትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ማቅረቡን ተናግሯል። የደሞዝ መቋረጥ የመምህራኑን ሕይወት ከማናጋት አልፎም የትምህርት ስርዓቱን ይጎዳል ያሉት ዶክተር ዮሐንስ ጉዳዩ የመንግስትን አስቸኳይ መፍትሄ እንደሚሻም አሳስበዋል። በዚሁ ክልል በሃዲያ ዞን የሚገኙ መምህራንም ለወራት ደሞዝ ስላልተከፈላቸው በችግር ላይ እንደሚገኙ ቀደም ሲል የአሜሪካ ድምፅ መዘገቡ ይታወሳል። የኢትዮጵያ መምህራን ማኅበርም የመምህራኑን አቤቱታም ከዞኑ ትምህርት መምሪያ እንደተቀበለ አረጋግጧል። በጉዳዩም ላይ እንደተወያየበት ያስታወቁት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲም ሁኔታው ተገብነት የለውም ሲሉ ተችተውም ነበርም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። ቀድሞቹ የዩናይትድ ስቴትስ ቀዳማዊ እመቤቶች መካከል አንዷ የሆኑት ራዝሊን ካርተር በ96 ዓመታቸው በትላንትና ዕለት ከዚህ ዓለም በሞት ተለይተዋል። በዋይት ሀውስ በኋላ ጤናና ዲሞክራሲን በዓለም ዙሪያ ለማስፋፋት ከባለቤታቸው የቀድሞ ፕሬዚዳንት ጂሚ ካርተር ጋር እውን ያደረጓቸው በርካታ ፍሬያማ ክንውኖችን ጨምሮ ህይወትና ስራቸውን በስፋት የተከታተለው የአሜሪካ ድምፁ ኬን ፋራባ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው አስተናግዶታል። ኤሌኖር ራዝሊን ስሚት ካርተር እንደ አውሮፓውያን የዘመን አቆጣጠር ነሐሴ 18 1927 በፕሌንስ ጆርጂያ ተወለዱ። ራዝሊን ያደጉት ጂሚ በሚለው ስማቸው ይበልጥ ከሚታወቁት የአካባቢው የኦቾሎኒ አምራች ገበሬ ልጅ ከሆኑት ጄምስ ኤርል ካርተር ጁኒየር ጋር የቅርብ ትውውቅ ኖሯቸው ነው። እኔ የትንሽ እህቱ ጓደኛ የሆንኩ የ11 ዓመት ልጅ ነበርኩ። ከእርሱ ጋር እሆናለሁ የሚል ህልም እንኳን ኖሮኛ አያውቅም። እንደ አውሮፓውያን የዘመን አቆጣጠር ሐምሌ 7 1946፣ እዚያው ፕሌን ውስጥ ተጋብተው ጆን ጃክ ካርተር፣ ጄምስ ኤርል ካርተር ሶስተኛ ወይም ቺፕ እና ጄፍ የተባሉ ሦስት ወንዶች ልጆችና በመጨረሻም በ1967 የተወለደችውን ኤሚ የተባለች ሴት ልጅ አፈሩ። ከ1946 እስከ 1952 ባሉት ዓመታት የቨርጂኒያ፣ ሀዋይና ካሊፎርኒያ ክፍለ ግዛቶችን ጨምሮ በተለያዩ አካባቢዎች የባህር ኃይል ባልደረባ ሆነው ያገለገሉት ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1953 ወላጅ አባታቸው ባረፉበት ወቅት የኦቾሎኒ እርሻ ንግዳቸውን ተረክበው ለማስተዳደር ቤተሰባቸውን ይዘው ወደ ትውልድ አካባቢያቸው ፕሌንስ ተመለሱ። ታዲያ አንድ ቀን በማለዳ ተነስቶ ለመውጣት ሲዘገጃጃይቼ ወዴት ትሄድ ነው ብዬ ስጠይቀው የግዛታችን እንደ ራሴ ለመሆን የሚወዳደረውን ሰው ለማየት ነው አለኝ። ካርተር በምርጫ ውድድር አሸንፈው በመጨረሻው በ1971 ከጆርጂያ ክፍለ ግዛት አገረ ገዢ መኖሪያ ቤት ያደረሳቸውንና ብሎም በ1977 ከዋይት ሐውስ ያዘለቃቸውን የፖለቲካ ሕይወታቸውን ጥርጊያ እንዲህ ነበር የጀመሩት። ፕሬዚዳንት ካርተር ባለቤታቸው በአስተዳደራቸው ውስጥ የነበራቸው ሚና የጎላ እንዲሆንም በእጅጉ አበረታተዋል። በአንጻሩ ታዲያ ራዝሊንም የቀዳማይመቤትነት መድረካቸውን በመጠቀም ለሰዎች የአእምሮ ጤና መጠበቅ በትጋት ተንቀሳቀሱ። በኢራን የተፈጸመው የአሜሪካውያን እገታ ያስከተለው ቀውስ እንደ አውሮፓውያን የዘመን አቆጣጠር በ1980 ካርተር በፕሬዚዳንታዊ ምርጫው እንዲሸነፉ አስተዋጽኦ ማድረጉን ተከትሎም ፕሬዚዳንት ካርተርና ባለቤታቸው ተከታዩን የሕይወታቸውን ምዕራፍ ለማቀድ በ1981 ወደ ፕሌንስ ጆርጂያ ተመለሱ። ለሰላም ስምምነት የሚደረጉ ድርድሮችን የምናካሂድበት እንደ ካምፕ ዴቪድ ያለ ቦታ ሊኖረን ይችላል አለ። ያ ነው እንግዲህ ለካርተር ማዕከል መወጠን መነሻ የሆነው ሀሳብ። በዓለም ዙሪያ የተካሄዱ ከመቶ በላይ ምርጫዎችን የተከታተለው የካርተር ማዕከል በምዕራቡ ዓለም ብዙም በማይታዩና በተዘነጉ በሽታዎች የሚሰቃዩ በሚሊዮኖች የተቆጠሩ ሰዎች ሕክምና እንዲያገኙ አድርጓል። ጂሚ እና ሮዝሊን ካርተር በዩናይትድ ስቴትስ ታሪክ ለረጅም ዓመታት የቆዩ ፕሬዚዳንታዊ ጥንዶች ነበሩ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞው ምሽት መሰናዷችንን ነው። ለምሽቱ የመጀመሪያው ምዕራፍ የያዝናቸው መሰናዶች ተጠናቀዋል። ወደ ሁለተኛው ምዕራፍ እንሻገራለን። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን ጤና ነው። በድሬዳዋ ባህሪው የተቀየረ የደንጌ ትኩሳት ወረርሽኝ በከተማ አስተዳደሩ በርካቶችን ለከፋ የጤና አደጋና ችግር እየዳረገ እንደሆነ ተገለጸ። የጤና ባለሙያዎች ለአሜሪካ ድምጽ እንደገለጹት አስቀድሞ ከሚታወቁት የደንጌ ትኩሳት ምልክቶች የተለዩ ሁለት አይነት የበሽታው ምልክቶች በመታየት ላይ ይገኛሉ። በዚህም በርካቶች እንደቀድመው በየቤታቸው ራሳቸውን ከማስታመም ይልቅ በጤና ተቋማት አልጋ ይዘው ለመታከም እንደተገደዱና አንዳንዶቹም ለህልፈተ ሕይወት እንደተዳረጉ ተመልክቷል። ችግሩን ያልካደው የከተማ አስተዳደሩ ጤና ቢሮ የሟቾችን ቁጥር ግን ከመግለጽ ተቆጥቧል። አዲስ ቸኮል ተጨማሪ ያለው። በድሬዳዋ ከተማ አስተዳደር ከወትሮ የተለየ ምልክት የሚታይባቸው የደንጌ ትኩሳት ህሙማን ቁጥር እየጨመረ እንደሆነ ህሙማንና የጤና ባለሙያዎች ለአሜሪካ ድምፅ ተናግረዋል። ባለሙያዎቹ እንደጠቆሙት በወረርሽኝ ደረጃ እንደተከሰተ የተገለጸው የደንጌ ትኩሳት ባህሪው የተቀየረ ነው። በደንጌ ትኩሳት ከተያዙት የከተማ ነዋሪዎች መካከል ውባ አደም አንዷ ነች። የሆስፒታል አልጋ ከያዘች አስረኛ ቀኗ እንዳትቆጠረች ትናገራለች። በጣም ራሴን ያመኛል። ይመኛል ሼክ ያደርገኛል። በጣም በትንሽ ጊዜ ራሴን ይዤ መቆጣጠር አልችልም። በእግር መሄድ አልችልም። ግን እያልፎ አልፎ ነው እንደዚህ መመኝ። ደህና ነኝ አሁን አልሐምዱሊላ። ስንት ቀንሽ ነውን? አልጋ ይዘ ከተኛል ስር በደንጌ ትኩሳት ስትታመም የመጀመሪያው እንዳልሆን የምታወሳው ወባ ሰሞኑን ያጋጠማት ህመም ግን ከፊቱ የተለየ እንደሆነ ትናገራለች። በፊት ትኩሳት እና በቃ ምግብ አይበላልኝም ሁለት ቀን ከዛ በኋላ እኔም በምግብ ቀላል ምግብ በላለሁ። ግን አሁን ምንም አቅቶ ምግብ ፈሳሽ ምንም የለም በድልጮራ ሪፈራል ሆስፒታል የውስጥ ደዌ ስፔሻሊስት የሆኑት ዶክተር አቤል መልካሙ ክረምቱ እንደወጣ ያሉት ወራት ብዙ ጊዜ ወረርሽኝ የሚከሰትባቸው እንደሆነ ያስረዳሉ። የደንጌ ትኩሳትም ከወረርሽኞቹ አንዱ እንደሆነ ዶክተር አቤል ጠቅሰው ምልክቶቹ ግን ለወትሮ ከተለመዱት የተለዩ ናቸው ይላሉ። በሽታው ከወባና ከሌሎች ትኩሳት አምጪ ነገሮች ጋር ስለሚመሳሰል ሰዎች በአካባቢያቸው ሄደው እንደ አይነት ገዳይ በሽታ እንዳይሆን ብቻ ካረጋገጡ በኋላ ራሳቸውን ፈሳሽ በመውሰድ በማረፍ ጥቀለል ያሉ ማስታከሻዎች የተጓዳኝ ጉዳት የሌላቸውን በመውሰድ ይሄዳል ነበር። አሁን ግን ከተያዙት ሰዎች አብላጫዎቹ በጤና ተቋም ውስጥ አድሚትድ ሆኖ መታከም አስፈልጓቸዋል። አልጋይዘው ይዘው መታከም አስፈልጋቸዋል፣ ጥቂት ቀናትም ቢሆን ምክንያቱም ሁለቱ ከፍተኛ የሆነ ደንጊ የሲቪየር ደንጊ የተባባሰ ደንጊ ምልክቶች በብዛት ይታያሉ ከቀድሞ አንጻር እነዚህ ሁለቱ ምንድነው? ደንግ ሾክ ሲንድሮም በከፍተኛ ሁኔታ የደም ግፊት መቀነስ እና ደንግ ሂሞሎጂክ ፊቨር በከፍተኛ ሁኔታ የመድማት ነው። እነዚህ የሚደሙ ነገሮች የሚደሙ ቦታዎች እንግዲህ አንዳንዶቹ ቀላል ቦታ ሊደሞች፣ ለምሳሌ እንደነሰር እንደ ድድ መድማት መርፌ የተወጋበት ቦታ እንደ መድማት ይሆናል። አንዳንዶቹ ደግሞ ከበድ ያሉ ቦታዎች ሊደሙ ይችላሉ። ለምሳሌ ጭቅላት ውስጥ ደም እንደመድማት። ያው ፕላትሌት በዋነኛነት በጣም ይቀንሳል። ፕላትሌት ደግሞ ከደም አይነቶች ስራው ሰዎች ሲደሙ እንዳይደሙ ማድረግ ነው። ለዚህ አንደኛ ቁጥሩ በጣም ይቀንሳል፣ ሁለተኛ ደግሞ በአንዳንድ ህመም ማስታገሻዎች እንደ ዳይክሎፌን አክባሉ ማስታገሻዎች ደግሞ ስራቸው ይዳከማል። የድሬዳዋ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰኢድም የደንጊ ትኩሳት በድሬዷ ከተማ አስተዳደርና በአፋር ክልል እንደተከሰተ አረጋግጠዋል። ሆኖም ዘንድሮ የተለዩ የደንጊ ትኩሳት ምልክቶች እንደታዩና አብዛኞቹ ህሙማንም አዳጊዎችና ወጣቶች እንደሆኑ ምክትል ኃላፊው ገልጸዋል። ህሙማኑን የሚያስተናግዱ የሆስፒታል አልጋዎች እጥረት እንዳጋጠመም አቶ ሰይድ አክለው ተናግረዋል። ብሊዲንግ የሚያደርጉበት ሁኔታዎች አሉና ይህንን ከባለፈው አመስናል ከዙ ሞዴል የለየበት ሁኔታ ነው። ሁለተኛ ደግሞ ቀድሞ የነበሩ አብዛኛው አድሜታ ይሆኑ ነበረ እየታከሙ ተቋማት እየሄዱ ነበረ። አሁን ወደ ተቋማት የአልጋ መያዝ እስከ አልጋው ሞልቶ ወደ በረንዳ ድረስ ሰው እንትን እያደረገ ስላለ ሲሪየስ ነገር ወዲ በጣም ራስ ምታት እየጨመረ ትኩሳት መይበርግ ትኩሳት በጣም ሀይለኛ ሆነው የሚመጣበት የሰውነት መቆላጠፍ ነው። ከወገብ አካባቢ ላይ እግር አለመነሳ፣ እነዚህ ነገሮች ሁ ችግሮች አሉና ይህን አንዱ ታሳቢ ያደረገው ከባለፈው ለየት ያለበት ሜተራ ናሙና ልከናል። ወደ ደቡብ አፍሪካ ናሙና ተልኳል። ሌላ ችግሮች ሊኖሩ ይችላሉ ብለን ተጠራጥረ ናሙና ከተላከበረ ወደ ደንጊ ነው የሚያሳየት ማለት ነው። ይሁን እንጂ አቶ ዮሱፍ በበሽታው ለህመምና ለሞት የተዳረጉ ነዋሪዎችን ቁጥር ከመጥቀስ ተቆጥበዋል። ወረርሽኙ የተወሰነ ጊዜ ቆይቶ የሚጠፋ ነው የሚሉት የውስጥ ደዌ ስፔሻሊስቱ ዶክተር አቤል መልካሙ እስከዚያው ሊወሰዱ ስለሚገባቸው የጥንቃቄ እርምጃዎች የሚመክሩት አላቸው። ጤና ቢሮ የሚያለፈ መልቲ ሴክተር ያለው የሆነ ኤንቫይሮንመንታል ስራ መሰራት አለበት። በዋነኛነት ብሪዲንግ ሳይት ማዳረቅ ያስፈልጋል። ካየ የዝናብ ወቅት እንዳለፈ ነው በሽታው እንደ ወረርሽኝ የሚመጣው በውሃ የያዙ ቦታዎች። ስለዚህ ሁሉም ሰው እንደ ከተማ እኛ ከተማ በዚህ ጥሩ ኤግዛምፕል ነው። ያው ከላይ ያለው ኮሚትመንት ጥሩ ነው፣ ግን ሁሉም ሰው ግለሰብ እያንዳንዱ ቤት ሊደርስ አይችልም ይሄ ስለዚህ ሁሉም ሰው በየቤቱ በየአካባቢው ያለውን ማድረግ አለበት። ፕሪቬንሽኑ ከግለሰብ ትንሽ ማለፍ አለበት። ሌላው በዚህ በወረርሽኝ ጊዜ የሚመከሩ ነገሮች አሉ። አንደኛ እጅጌ ሙሉ ልብሶች መልበስ፣ እንደ ስሊፐር ያሉት ነገሮች አለማድረግ፣ ቢምቢ እንዳይነድ ማድረግ ነው። ሌላው ይህኑላ አልፎ እንግዲህ ህመም ከተሰማ አሁን ወቅቱ ምንድን ነው? ልክ የክረምት ወቅት የወረርሽኝ ወቅት ነው። ያው አሁን እያበቃ ነው የሚሄደው። መቼም የሚፈለገ ቢረዝም ሶስት ወር በላይ የወረርሽኝ አይረዝምም እና ይሄ ወቅት የሌሎች ወረርሽኝም መከሰት ነው። ኮንኮሚታንትሊ የሚከሰቱ አሉ። ለምሳሌ ወባ። ወባ ደግሞ ገዳይ ነው። ምልክቱ በጣም ተመሳሳይ ነው። ስለዚህ ሰዎች ጤና ጣቢያዎች ሄደው ምርመራ ማድረግ አለ። ፍቅር ከጥቅማቸው ጉዳታቸው የባሰ እንደሆነ የተገለጹትን የሕመም ማስታገሻ መድኃኒቶች አስመልክቶም የውስጥ ደዌ ስፔሻሊስቱ የሚሉት አላቸው። አንቲፔን እንግዲህ በግድ በግል የሚወስዱ ሰዎች ያው ግን አይመከርም። አንደኛ ለአቢዝ የተጋለጡ ናቸው። ኮመን የሚወሰዱት አንቲፔኖች ዳይክሎፌና፣ ኢቡፕሮፌን፣ ጎፌን ሚባል ማለት ነው። በርዘ ካውንተር የሚሸጡ ናቸው። እነሱ ዋናው የደንጊ ኮምፕሊኬሽን ዋናው ገዳዩ እንደነገርኩ ብሊዲንግ፣ ሁለተኛ ሾክ ነው ስለዚህ ብሊዲንጉን ያባብሳሉ እነዚህ። ስለዚህ እነዚህ አይመከሩም፣ አይመከሩም ያው በተለይ ካለ ሐኪም ፈቃድ እንዲወሰዱ አይመከሩ። ምክንያቱም በሽታው እንደ ሰባት ቀን ምናምን ስለሚቆይ ሰዎች አንድም እራሱ ወስደውም አያቆሙ ሲያማቸው ይወስዳሉ ስለሚያስታግስላ ሲያማቸው ይወስዳሉ። ይሄ ደግሞ ብሊዲንግን ያስጠራሷል እስከ ሞትም ሊያደርስ ይችላል። እንደው በጣም ቢሰጥ እንኳን አንዳንድ መድኃኒቶች ሐኪሞች ሪኮመንድ ያው ስለሚያውቁ በሚመኩት መሰረት ነው መሰጠት ያለበት። ሬዷ ከተማ አስተዳደር ጤና ቢሮ ህብረተሰቡን በማስተባበር ውሃ ቁር ቦታዎችን በማድረግ የመከላከል ስራዎችን እየሰራ እንደሆነ ይገልጻል። በዚህም የሙማኑ ቁጥር እየቀነሰ እንደሆነ አመልክቷል። የደንጌ ትኩሳት ከአስር ዓመት በፊት ለመጀመሪያ ጊዜ በድሬዳዋ የተከሰተ እንደሆነ ሲታወስ፣ ከዚያን ጊዜ ወዲህ አልፎ አልፎ የዝናብ ወቅቶችን እየተከተለ ሲነሳሳ ይስተዋላል። ከ2015 አጋማሽ በኋላና በአሁኑ ወቅት የተከሰተው የደንጌ ትኩሳት ወረርሽኝ ግን ባደረሱት ጉዳት መጠን ከቅርብ ጊዜዎች ሁሉ የከፋ እንደሆነ የከተማ ነዋሪዎች ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮን ከድሬዳዋ። ዘገባዎቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 ይቀጥላሉ። አሁን ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በዚምባብዌ የኮሌራ በሽታ በከፍተኛ ሁኔታ እየተሰራጨ በመሆኑ የዋና ከተማዋ ሀራሬ ባለስልጣናት መንገዶችን እንዲያጸዱ ትዕዛዝ ተሰጥቷቸዋል። በሌላ በኩል በኬንያ የጣለው ከባድ ዝናብ ያስከተለው ጎርፍና የመሬት መንሸራተት በመላ ሀገሪቱ የሚገኙ በአስር ሺዎች የሚቆጠሩ ሰዎች ላይ ከፍተኛ ጉዳት ያደረሰ ሲሆን በሞምባሳ ወደብ ላይም የጭነት አገልግሎት እንዲቋረጥ አድርጓል። እነዚህና በምሽቱ የአፍሪካ ነክ ርዕሰ ጉዳዮች የተካተቱ ሌሎች ርዕሶችን ይዛ ስመኝሽ ቆየ እንደሚ በሚከተለው ያጠናቀረችው ዘገባ ይቀርባል። በዝምባብዌ የወጣቶችና የአዛውንቶችን ህይወት እየቀጠፈ የሚገኘው የኮሌራ ወረርሽኝ በመላ ሀገሪቱ የተስፋፋ ሲሆን እስካሁን 8087 የተጠረጠሩ እና 1241 በላቦራቶሪ ወይም ቤተ ሙከራ ውስጥ ተመርምረው በኮሌራ በሽታ መያዛቸው የተረጋገጡ ሰዎች መመዝገባቸውን የሀገሪቱ የጤና ሚኒስትር አስታውቋል። በተጨማሪም 152 ሰዎች በኮሌራ በሽታ መሞታቸውንም መስሪያ ቤቱ ይፋ አድርጓል። ባለፉት ጥቂት ወራት ውስጥ እየቀነሰ የነበረው የኮሌራ በሽታ እንደገና በማገርሸቱም 15 ሚሊዮን ህዝብ ያላት ደቡብ አፍሪካዊቷ ሀገር ከጥቅምት ወር መገባደጃ አንስቶ በሳምንት ከ500 በላይ በበሽታው የተያዙ ሰዎችን እየመዘገበች ትገኛለች ይህም ከየካቲት ወር ወዲህ የተመዘገበ ከፍተኛ ቁጥር መሆኑን ዓለም አቀፎቹ የቀይ መስቀልና የቀይ ጨረቃ ማህበራት ፌዴሬሽኖች በህዳር ወር ባቀረቡት የአስቸኳይ ድጋፍ መማፀኛ ሪፖርታቸው አስታውቀዋል። ኮሌራ የተበከለ ምግብ ወይም ውሃ በመጠቀም የሚመጣ ውሃ ወለድ በሽታ ሲሆን ሕክምና ካልተደረገለት በሰዓታት ውስጥ ሊገድል እንደሚችል የዓለም ጤና ድርጅት መረጃ ያሳያል። ምንም እንኳን ብዙ ፈሳሽ ውሃ መውሰድን ጨምሮ በቀላሉ ሊታከም የሚችል በሽታ ቢሆንም በሽታው የሚፈጥረው ኢንፌክሽን እጅግ አደገኛ በመሆኑ በፍጥነት ለሞት ያደርሳል። የዚምባብዌ የጤና ሚኒስትር ዳግላስ ሞምብሾራ ስለ ሁኔታው ለአሶሲየትድ ፕሬስ ሲያስረዱ፣ ሁሉም ቆሻሻ መሰብሰቡን ማረጋገጥ አለብን፣ ሁሉም ህገወጥ የጎዳና ላይ ነጋዴዎች መነሳታቸውን ማረጋገጥ አለብን፣ ማስጠንቀቂያ ሰተናቸዋል። ኃላፊነቱንም ለከተማው ሰተናል እርምጃ የማይወስዱ ከሆነ መንግስት ጣልቃ ይገባል፣ ብለዋል። የከተማው ምክር ቤት በቆሻሻ ውሃ የሚለሙትን ህገወጥ ማሳዎች እንዲያስወግድም ጠይቀናል። እነዚያ አትክልቶች ለገበያ ይቀርባሉ። አንዳንዶቹም ወደ ምባሬ ሙሲካ ገበያ ይወሰዳሉ። በርካታ አትክልቶች ከቆሻሻው ቱቦ ከሚወጣው ውሃ ነው የሚመረቱት። ስለዚህ እነዚህ ነገሮች መስተካከላቸውን ማረጋገጥ አለብን። የዓለም ጤና ድርጅት በየካቲት ወር ባወጣው መረጃ በዓለም ዙሪያ ቁጥሩ እየጨመረ የመጣው በሽታ በአፍሪካ በከፍተኛ ሁኔታ እየተስፋፋ መሆኑን አስጠንቅቆ ነበር። የጤና ድርጅቱ መረጃ እንደሚያሳየውም እንደ አውሮፓውያን አቆጣጠር ከ2014 እስከ 2021 ድረስ በዓለም ዙሪያ ከተመዘገበው የኮሌራ በሽታ ሀያ አንድ ከመቶ የሚሆነው እና በበሽታው ምክንያት ከሞቱት ሰማኒያ በመቶዎቹ የሚገኙት አፍሪካ ውስጥ ነው። ወረርሽኙ በተደጋጋሚ በሚከሰትባት ዚምባብዌ ደግሞ በሽታው ከዚህ በፊት ይታይባቸው ከነበሩ ቦታዎች ውጭም እየተስፋፋ ይገኛል። ወረርሽኙ በአሁኑ ሰዓት በሀገሪቱ አስር ግዛቶች ውስጥ እንደሚገኝ የጤና ጥበቃ ሚኒስትሩ ሞምብሾራ እሁድ ዕለት ኮይድዛና ከተሰኘች በሽታው በስፋት ከተከሰተባት ከተማ ሆነው በሰጡት መግለጫ አመልክተዋል። ኮዌድዛና ከተማ ውስጥ በሚገኘው ፖሊ ክሊኒክ በተለይ ለኮሌራ ታካሚዎች ተብሎ በተሰናዳው ድንኳን ውስጥ ከፍተኛ ቁጥር ያላቸው ታካሚዎች ተሰልፈው ከሰውነታቸው የሚወጣውን ውሃ መተካት የሚችል ከስኳርና ከጨው የተዘጋጀ መጠጥ በኩባያ ይሰጣቸዋል። እንደ ኮዌድዛና እና ና አጎራባቹ ግሌን ቪው ባሉ ከተሞች ውስጥ ያለው የውሃና የንጽህና አጠባበቅ ሁኔታ አካባቢዎቹን ለበሽታ መስፋፋት ምቹ ያደርጋቸዋል። በእንቅስቃሴ በተጨናነቁ የገበያ ማዕከላት ውስጥ ባልተሰበሰቡ ቆሻሻዎች ላይ ዝንቦች ይታያሉ። ከፈነዱ ትቦች የሚወጣው ቆሻሻ ፍሳሽም በጎዳናዎች በመጠጥ ውሃ መስመሮችና በመኖሪያ ቤቶች ጓሮች ይፈሳሉ። በርካታ ሰዎች ጉድጓዶችን በመቆፈር ከቤታቸው የሚወጣው ፍሳሽ ወደ ጎዳና እንዲፈስ ያደርጋሉ። አንዳንዴ የጓሮ አትክልቶችም የሚጠጡትን ውሃ ከቆሻሻ ፍሳሽ ያገኛሉ። ጎዳናዎችም እንደ ፍራፍሬ፣ አትክልት፣ ስጋና ሌሎች የበሰሉ ምግቦችን በሚሸጡ ነጓዴዎች የተሞሉ ናቸው። የሀረሬ ከተማ ነዋሪ የሆነችው ካትሪን ማንጎሾ እንደምትለው በርካታ ነዋሪዎች በየቤታቸው ከተዘረጋው ቧንቧ የሚወጣው ውሃ ለወራት ስለሚጠፋ የውሃ ጉድጓዶችን ለመቆፈር እና ከፈነዱ ቱቦዎች በሚወጣ ቆሻሻ ውሃ የተበከለ ውሃ ለመጠጣት ይገደዳሉ። ዋናው ችግራችን የውሃ እጥረት ስላለ የምንጠጣውን ውሃ ከተበከሉ የውሃ ጉድጓዶች እንድናገኝ መገደዳችን ነው። ብዙ ሰዎችና ሕጻናት ውሃ የሚጠጡት ከእነዚህ የውሃ ጉድጓዶች ነው። ለዚያም ነው ብዙዎቹ በተለይም ሕጻናት በኮሌራ በሽታ የሚታመሙት። እዚህ አካባቢ የሚኖሩ ሁሉም ልጆች በኮሌራ በሽታ እየተሰቃዩ ነው። ስለዚህም መድኃኒት ፍለጋ የጨውና የስኳር ውህድ የሆነውን ማከሚያ ለልጆቻችን ለማግኘት እንሯሯጣለን። በግሌን ቪው ከተማ ውስጥ ነዋሪና መንግስታዊ ባልሆነው የማህበረሰብ ውሃ ጥምረት የተሰኘ ተቋም ውስጥ እንደምታገለግለው ጆይሊኛ ቹሩ ያሉ የአካባቢ እና የግል ንጽህና አጠባበቅ ባለሙያዎች እንደ አውሮፓውያን አቆጣጠር በ2008 የተከሰተውና ከአራት ሺህ በላይ ሰዎች የሞቱበት የኮሌራ ወረርሽኝ ይደገማል ብለው ይሰጋሉ። እንደ ነዋሪ በሐራሪ ከተማ አስተዳደር በጣም ተበሳጭተናል። የከተማው የጤና ቢሮም ለህዝቡ ስለ ኮሌራ እና ታይፎይድ በቂ መረጃ ባለመስጠት ተጠያቂ ነው። ስለ አጣዳፊ ተቅማጠም ሰዎች መረጃ የላቸውም አንዳንዶች የኮሌራ በሽታ ምልክቱ ምን እንደሆነ ወይም ደግሞ ታይፎይድ ምን አይነት የህመም ምልክቶች እንዳሉት አያውቁም። ስለዚህም ሰዎች ምን እንደሆነ ሳያውቁት ታመው እቤታቸው ይቀመጣሉ። በዚምባብዌ ዋና ከተማ ሀረሬ የተከሰተው የኮሌራ ወረርሽኝ የበርካታ ሰዎችን ህይወት እየቀጠፈ በመሆኑ ያሳለፍነው አርብ የከተማዋ ከንቲባ የአስቸኳይ ጊዜ አዋጅ አውጀዋል። ወደ ኬንያ ስንሻገር በኬንያ የጣለው ከባድ ዝናብ ጎርፍ እና የመሬት መንሸራተት በመላ ሀገሪቱ የሚገኙ በአስር ሺ የሚቆጠሩ ሰዎች ላይ ከፍተኛ ጉዳት ያደረሰ ሲሆን በሞምባሳ ወደብ ላይም የጭነት አገልግሎት እንዲቋረጥ አድርጓል። ኤልኒኖ ከተሰኘው የአየር ሁኔታ ክስተት ጋር ተያይዞ የአፍሪካ ቀንድ አካባቢ ባለፉት ሳምንታት በርካታ ህይወት የቀጠፈ ከፍተኛ የዝናብ መጠን ያስተናገደ ሲሆን በኬንያ የተለያዩ አካባቢዎችም ቢያንስ 46 ሰዎች ህይወታቸው አልፏል። የኬንያ ምክትል ፕሬዚዳንት ሪጋቲ ጋቻጓ ቢያንስ ሰማኒያ ሺህ አባወራዎች ተጎጂ መሆናቸውን ና ቁጥሩ በየዕለቱ እየጨመረ መሆኑን አስታውቀዋል። አክለውም መንግስታቸው ሄሊኮፕተሮችና ሌሎች የአስቸኳይ ጊዜ አገልግሎቶችን በመጠቀም እርዳታ ለማድረስና ህብረተሰቡን ለመታደግ ህይወት አድን ምላሽ እየሰጠ መሆኑንም አመልክተዋል። እሁድ ለት ባወጡት መግለጫ ሁኔታው አሁንም ለህይወት አስጊ ሆኖ ቀጥለዋል ያሉት ምክትል ፕሬዚዳንቱ ህብረተሰቡ የጎርፍ ውሃ ከሚከሰትባቸው ስፍራዎች እንዲርቁና በቆላማ አካባቢዎች ያሉ ቤቶችን ለቀው እንዲወጡ አሳስበዋል። የተራዘመው የዝናብ ጊዜ በመጪው ዓመት የመጀመሪያውን ሩብ ዘመን ሊዘልቅ ይችላል ተብሎ ይጠበቃልም ብለዋል። አርብ ጠዋት በኳሌ ግዛት በጎርፍ በተጥለቀለቀ ድልድይ ላይ የተወሰደው የኬንያ ገቢዎች ባለስልጣናት ንብረት በሆነው መኪና ውስጥ የሞቱትን ሁለት ተሳፋሪዎች ጨምሮ በባህር ዳርቻው ባሉ አካባቢዎች ባለፈው አንድ ሳምንት ውስጥ ዘጠኝ ሰዎች መሞታቸውን የኬንያ ባለስልጣናት አስታውቀዋል። የኬንያ ባቡር አገልግሎት በበኩሉ ጎርፍና የመሬት መንሸራተት ወደ ሞምባሳ ወደብና ወደ ናይሮቢ በሚወስደው የጭነት ባቡር መስመር ላይ ያልተጠበቀ መዘግየት ፈጥሯል ብሏል። መንግስት የሚያስተዳድረው የባቡር አገልግሎት ቅዳሜ ዕለት በኤክስ ወይም በቀድሞ አጠራሩ ትዊተር ላይ ባሰራጨው መግለጫ ሁኔታው በሞምባሳ ወደብ ላይ የጭነት ማጓጓዣን ዕቃ የመጫንና የማውረድ እንቅስቃሴዎችን ጨምሮ መደበኛ የባቡር ስራዎችን አስተጓጉሏል ብሏል። የመሬት መንሸራተቱ የተከሰተው ከሞምባሳ ወደ ናይሮቢ በሚወስደው መስመር ላይ ሲሆን አደጋው የጭነት ባቡሮችን እንዳይንቀሳቀሱ ቢያደርግም የተወሰኑ የመንገደኛ አገልግሎቶች ግን መቀጠላቸውን መስሪያ ቤቱ አመልክቷል። ሞምባሳ የኬንያ ሁለተኛ ትልቁ ከተማ ሲሆን የወደብና የባቡር ሀዲድ ጭነት አገልግሎቱ ለሀገሪቱ ብቻ ሳይሆን ወደብ አልባ ለሆኑት እንደ ኡጋንዳ፣ ደቡብ ሱዳንና ሩዋንዳ ያሉ አገሮችም አገልግሎት ይሰጣል። የእንግሊዝ በጎ አድራጎት ድርጅት የሆነው ሴቭ ዘ ቺልድረን ሐሙስ ዕለት ባወጣው ሪፖርት በድንገተኛ የጎርፍ አደጋው ምክንያት 16 ህፃናትን ጨምሮ ከአንድ መቶ በላይ ሰዎች መሞታቸውን እና በኬንያ፣ ሶማሊያ እና ኢትዮጵያ ከ700 ሺህ በላይ የሚሆኑ ሰዎች ከመኖሪያ ቤታቸው መፈናቀላቸውን አስታውቋል። ለምሽቱ የያዝነው የመጨረሻው ዘገባ ስፖርት ነው። ኬኔዲ አባተ ይቀጥላል። የዘንድሮው ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓ.ም ተካሂዷል። በየዓመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ኛ ጊዜ ነው የተካሄደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከህጻን እስከ አዛውንት 45 ሺ ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ። አልማዝ እባላለሁ። አልማዝ ገብረየስ ተጉለሌ። ዛሬ ለ23ተኛ ጊዜ ስሳተፍ ማለት ነው። 23ቱንም አንድም ሳያመልጠኝ አንድም ሳያመልጠኝ ሮጫለሁ። ምክንያቱም የምፈልገው ነው። የእድሜ ባለጠጋ ነኝ። ዋሳ ፊት ሞላል ነው በሀያ ሦስት ዓመት ምን ልምድ አካበርኩ መሰለህ ይሄ የምታየው ቅርጽ ማለት ነው ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው ውጤት ነው። ይሄም ይሄም ይሄም ይሄም ይህም ይሄም የታላቁ ሩጫ ነው። ስለዚህ በአሁኑ ሰዓት ታላቁ ሩጫ ካፈራልኝ ነገር ማለት ነው ለእኔ ሙሉ ጤናዬን የእድሜ ባለጸጋ ነኝ ብዬ አለሁኝ። አሁን ሀምሳ አምስት አመቴ ነው። ሁላችንም ከተለያየ አካባቢ ከሌላ ይሄ ሁሉ ምንድን ነው? ፍቅር ነው፣ አንድነት ነው፣ እኩልነት ነው። ገባ። ስለዚህ ስፖርታዊነት ማለት ስፖርት ለጤና ስፖርት ለወዳጅነት ስፖርት ለሰላም ይሄንን ሶስቱን ያነገበ ህዝብ ነው። ይሄ ይሄ ዛሬ የምታየው ስፖርቱን ያነገበ ነው። ለጤና ለወዳጅነት ለሰላም የመጣ ህዝብ ነው። ስለዚህ ይሄ ሁሉ ህዝብ አንድ ነው፣ አንድ ነው። ስፖርቱ ይሄንን ነው። ፍቅር ነው ያላበሰን። ፍቅርን እንደሸማ ነው ያላበሰን ስሜ አድነው ብራም ይባላል የመጣሁት ከደብረ ዘይት ወይም ሾ ተሳተፍ የመጀመሪያ ነው ገና በጣም ነበረ የምመኘው ያለው ነገር ደስ ይላል። ወንድማማችን መ ከየት መጣ ከየት መጣ የሚባል ነገር የለም። እዚህ ጋር ገብተዋል ደስ አንድ ላይ ነው ኢትዮጵያዊነትን ያንጸባርቃልና ደስ ይላል። ስሜ ማሙሽ ደረጀ ይባላል። የዘንድሮ ታላቁ ሩጫ ለሀያ ሦስተኛ ጊዜ ቢሆን እኔ ግን ስሎ ለሀያ አንደኛ ጊዜ ነው። አንድና ሶስት ነው ያመለጠኝ፣ ሌላ ምንም አላመለጠኝም እስካሁኑ። እግዚአብሔር የተመሰገነው ከአንድ ሰዓት በታች ነው እየገባ ያለው። በጣም በጣም ልዩ ጠቀሜታ አለው። አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ቢያንስ ሀይሌ በሩጫም ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ስጦጥ ብሔር የሚባል ነገር የለም፣ ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትሮጠው። ደስ የሚል ሩጫ ነው። ከምንም በላይ ወጣት ሊዮ፣ ደግሞ ከኔዘርላንድስ ለውድድሩን የመጣው ስሜ ሊዮን ይባላል። ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተው ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም። ብዙ ሰዎች በእርምጃ ነው የሚሳተፉበት። ደስ ይላል፣ ነው ያለው በኤሊት አትሌቶች መካከል የተደረገው ራችሁ አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን አብራችሁን ስለቆያችሁ እናንተን እናመሰግናለን ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ንጉሡ ታምሬ ስርጭቱን ከስቱዲዮ በማከናወን ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እንሰናበታለን ጠነስትል